የኢትዮጵያ ቴሌኮሙኒኬሽን በከፊል ለግል ባለ ሀብቶች እንደሚሸጥ መንግሥት መግለጹን ተከትሎ መቀመጫው ደቡብ አፍሪካ የሚገኘው ቲኤምቲ የተሰኘ ግዙፉ የቴሌኮም ካምፓኒ ከፍተኛ እድገት እንደሚያሳይ ዘገባዎች አመልክተዋል። የኢትዮጵያው ቴሌኮሙኒኬሽን ከዓለም ባንክ ጋር በመተባበር ስድስት አማካሪዎቹን በመጠቀም በይነ ስርጭቱን ወደ አንድ እርከን በማሻገር ከፍተኛ እርምጃ ወስዷል በማለት የቲኤምቲ የቢዝነስ ቅድመትን ባዎች አመልክተዋል። በተለይ የምዕራብ አፍሪካ የቴሌኮም ገበያን የተቆጣጠሩት ኤምቲኤን፣ ኦሬንጅ እና ቮዳኮም የተሰኙ ካምፓኒዎች የኢንቨስትመንት እድገት እያሳዩ መምጣታቸውን እና ከአንድ መቶ ሚሊዮን በላይ ህዝብ ያለውን የኢትዮጵያ ገበያ እየቃኙ መሆናቸው ተዘግበዋል። በዩናይትድ ስቴትስ የሳይንስና ቴክኖሎጂ ጉዳዮች ላይ በግል ጥናታዊ ጽሑፎችን እያቀረ ድርጅቶችን የሚያማክሩት ዶክተር ምስማኩ አስራት ኢትዮጵያ የቴሌኮሙኒኬሽን ገበያን ወደ ግሉ ለማዞር ማሰቧ በተመጣጣኝ የገበያ ውድድር ጥራት ያለው አገልግሎት ህዝብ እንዲያገኝ ያስችላል ብለዋል። መንገድ ሊመጣ ይችላል ይሄ ቴክኖሎጂ በአንድ ዊድስ የሚባል ነገር አለ ኮሚኒኬሽን ላይ በአንድ ዊድ የተባለው የዚህ የእንትኑ ጉዳይ ነው የሚመጣበት ኢንፎርሜሽን የሚገባበት መንገድ በአንድ ዊድ ይባላል እሱ ሰፋ ያለ እና ሌሎች ነገሮች ተጨማሪ ደግሞ ብዙ አይነት ኢኩፕመንቶች አሉ ተዘግተው የነበሩ ወደ ሀገራችን ያልገቡ እነሱ ሁሉ ሊገቡ ይችላሉ ያ ደግሞ በጣም ኤፊሽንሲውን ከፍ ያደርገዋል ዋጋ ይቀንሳል ይህ ሁሉ ትልቅ እርምጃ ነው እንግዲህ በዚህ መንገድ ላይ ምን ያህል ክፍተት ይሰጣሉ፣ ምን ያህል ኮንትሮል ያደርጋሉ የሚባለው ወደፊት የሚታይ ነው። በተለይ ደግሞ በትምህርት ክፍልም አለ፣ በራሱ በቴክኖሎጂውም አለ። ከፍተኛ ተጽዕኖ እና የመዘጋት ነገር ያለው በዚህ ነበር። እዚ የቴክኖሎጂ ግንኙነት ከሌሎች ዩኒቨርሲቲዎች ጋር ያለው ግንኙነት፣ ኢንፎርሜሽን ቶሎ ያለማግኘት በጣም ዩኒቨርሲቲዎችን የጎዳ መጨረሱ ኋላ ቀር ያደረጋቸው ይሄ ነበር። የዛ መከፈት አይነት ሪሶርስስ በአለም ላይ ያሉትን የማግኘት ና ኢትዮጵያን ወደ ሌሎቹ አለሞች ጋር እኮ የሚያራምድ ደረጃ የሚያደርስ መንገድ ነው። ዶክተር ምስማኩን የኢትዮጵያ ቴሌኮሙኒኬሽን ለግል መሰጠቱ ወይንም ደግሞ ለውጭ ገበያ ክፍት መደረጉ ኢትዮጵያን ይጎዳል የሚሉ ሰዎችም እንዳ ያሉ በመግለጽ በዚህ ላይ መልሳቸውን ጠይቄ ነበር። ዘዴ ይኖረዋል። ሙሉ በሙሉ ሁሉን ነገር እናንተ አድርጉት እናንተ ወስን ብሎ የሚፈቅድ አይመስለኝም። ተዘግቶ የነበረውን እስከተወሰነ ደረጃ የመክፈት ኢትዮጵያ መንግስት ጥቅም ሊያገኝባቸው የሚችልባቸውን መንገዶች አዳዲስ ቴክኖሎጂዎች የሚመጡበትን የመክፈት ከዓለም ጋር የሚያገናኝ ብዙ አይነት አዳዲስ ቴክኖሎጂ የሚያመጣ ብዙ አይነት ጥቅም ያለው ስለሆነ የሚሰጠው ጥቅም ከጉዳቱ ይበልጥ ያመዝናል እና መንግስት አስፈላጊውን ቁጥጥር ማድረግ ይችላል ከመዝጋቱ ይልቅ ከፍቶ ከከፈቱ በኋላ ያሉትን ችግር እያጠኑ መቆጣጠሩ የሚሻል ነው ይመስልኝ እና በቁጥጥሩ አመጣጣቸውን፣ ሁኔታቸውን ሁሉን ነገር ያየን ነው እንግዲህ፣ የእኛ በጭለማ የምንገባበት ነገር አይደለም። ብዙ አዋቂዎች አሉ በዚህ ፊልድ። ሁሉን ነገር መዛዝ ነው ተከራክረው የሚያስፈልገውን ኢትዮጵያን ጥቅም የሚያስጠብቁ ሰዎች አዋቂዎችም አሉ እና ይሄ ፍርሃቱ ከብዙ ነገር እንዳያቆመን መጠንቀቅ አለ። በደቡብ አፍሪካ ኬፕታውን ከተማ በሚቀጥለው ወር ማገባደጃ ላይ የተለያዩ የኢንቨስትመንትና ቴክኖሎጂ ካምፓኒዎች የአውሮፓ የኢንቨስትመንት ባንኮችን በሚያሳትፈው ጉባኤ የቴክኖሎጂና የአፍሪካን የገበያ ሁኔታ ይቃኙ ጥናታዊ ጽሑፎች ይቀርባሉ ተብለዋል። የቴሌኮም ካምፓኒዎቹ በምዕራብ አፍሪካ የሚገኙ ሀገራት ቶጎ፣ ቤኒና ቱኒዚያን ቀደም ብለው ለቴሌኮም ኢንቨስትመንት ያሰቧቸው ሀገራት ሲሆኑ ከምስራቁ አፍሪካ ደግሞ በኬንያ ትኩረት ሲያደርጉ ቆይተዋል። ይሁን እንጂ ኢትዮጵያ የቴሌኮም ገበያዋን ለመክፈት በማሰቧ ኢትዮጵያ ብዙ ሕዝብ ስላላት ገበያዋ ሳቢ ነው ተብሏል። ዶክተር ምስማኩ በማብራሪያቸው ኢትዮጵያ የባህር በር ስለሌላት ልክ እንደ አየር መንገዱ ሁሉ በቴሌኮም ኢንዱስትሪው ላይ መስራቷ አማራጭ የሌለው ጉዳይ ነው ብለዋል። ለዲ ደብልዩ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ